Voice of America. የሶማሌ ክልል ሞያሌ ወረዳ ሰራተኞች ተመርምሮ ኮሮና ቫይረስ እንደያዘው የታወቀን አንድ ግለሰብ ከለይቶ ማቆያ መልቀቃቸው አግባብ አይደለም ሲሉ የቦረና ዞን የጤና ቢሮ ኃላፊዎች ነቀፌታ አሰምተዋል። ግለሰቡ ባለፈው አርብ የምርመራ ውጤቱ ከአዲስ አበባ ሳይመለስ ተለቋል ሲሉ የቦረና ዞን የጤና መምሪያ ኃላፊ አቶ ሮባ ዴንጌ ተናግረዋል። የሶማሌ ክልል የሞያሌ ወረዳ የጤና ክትትል ኃላፊ በበኩላቸው ግለሰቡ የተለቀቀው በስህተት ነው ሲሉ ለአሜሪካ ድምፅ ገልጸዋል። ገልሞ ዳዊት ከናይሮቢ የላከው ዘገባ ዝርዝሩን ይዟል። የተባለው ግለሰብ ከወር በፊት ነበር ከኬንያ ወደ ኢትዮጵያ መመለሱ የተነገረው። በቦረና ዞን የሞያሌ ወረዳ ጤና ቢሮ ባልደረባ አቶ አብዱ በዋቆ ግለሰቡን ከሌሎች አርባ ሰዎች ጋር ወደ ለይቶ ማቆያ ያስገቡት የሶማሌ ክልል የጤና ባለሙያዎች ናቸው ብለዋል። ያኔ በአንድ ላይ ለይቶ ማቆያ ከገቡ አርባ በላይ ሰዎች በበሽታው መያዛቸው የተጠረጠሩ አራት ሰዎች ናሙና ወደ አዳማ የተላከ ቢሆንም የሶማሌ ክልል የጤና ባለሙያዎች ውጤቱ ሳይመለስ ሰዎቹን ለሳምንታት አቆይተዋቸው ባለፈው አርብ ወደ ሐዋሳ እንደመለሷቸው ለአሜሪካ ድምፅ አስረድተዋል። የቦረና ዞን ጤና መምሪያ ኃላፊ አቶ ሮባ ደንጌም ሰዎቹ የተሳፈሩባቸው የህዝብ አውቶቢስ መለየቱን አልፎም ያቤሎ ሲደርሱ ያረፉበት ሆቴል ጸረ ተባይ መድኃኒት ተረጅተዋል ብለዋል። የተሳፈሩት ከቦረና ዞን የሆኑ ሁለት የህዝብ ማመላለሻ ተሽከርካሪዎች በመሆናቸው ተሽከርካሪዎቹን ለይተናል፣ ከነሱ ጋር የነበሩ አምስት ሰዎችን ወደ ለይቶ ማቆያ አስገብተናል ብለዋል አቶ ሮባ ሳ ሸናኒ አድ ባስኔ ኳረንታይን አቶ ሩባ በኮቪድ ያዙ ከተረጋገጠው ሰው ጋር ወደ ሐዋሳ ያመሩት አርባ ሰዎች በዞኑ የተገናኙት ሌሎች ሰዎች በሙሉ ተለይተዋል ብለዋል። በሶማሌ ክልል የሞያሌ ወረዳ ጤና ቢሮ ክትትል ሂደት መሪ አቶ ሀይዛ ካሰንም ስለ ጉዳዩ የሚከተለውን ብለዋል። ልጆቹ ነው ተሳስተው ነው የተለቀቁ እንጂ አውቀው አይደለም። ካራንቲን አስራ ስምንት ቀን ነው ቆየ። ካራንቲኑ አስራ አራት ነው አይደለም። ትንሽ ግን ምመሰል ሪዛልቱ ስለቆየ ነው ወይም እንደዛ ነው እንጂ አውቀ አይደለም ተሳስቶ ልጆቹ ተለቀዋል። አቶ አይዛክ አንድ ላይ ከነበሩ አርባ ሰዎች የአራት ሰዎች ናሙና ብቻ ለምርመራ መላኩን ገልጸው አሁን ሁላቸውም በደቡብ ክልል በለይቶ ማቆያ አሉ ብለዋል። በሞያሌ በነበሩበት ወቅት ሁለት የፖሊስ አባላትን ጨምሮ እነርሱን ስንከባከቡ የነበሩ በአጠቃላይ ዘጠኝ ሰዎችም ለይቶ ማቆያ እንዲገቡ ተደርገዋልም ብለዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ